I'm so አጠቃላይ ምርጫ የህዳሴው ግድብ ሁለተኛ ሙሌትና ወቅታዊው የትግራይ ክልል ጉዳይ የኢትዮጵያን የፖለቲካ ምህዳርና የዓለም አቀፉን ማህበረሰብ እይታ በመቀየር ላይ መሆናቸውን የኢትዮጵያ መንግስት ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ከምርጫውና ከግድቡ ሁለተኛ ዙር የውሃ ሙሌት ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀየር ምክንያት እንደሆኑ ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና ተናግረዋል። ከህዳሴ ግድቡ ጋር በተያያዘ ኢትዮጵያ በአፍሪካ ህብረት መሪነት ለሚደረገው ድርድር የኮንጎን ግብዣ በመጠባበቅ ላይ መሆኗን ገልጸው ይሁንና ኢትዮጵያ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል። ኬኔዲ አባተ ዝርዝሩን ያሰማናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በወቅታዊ ጉዳዮች ዙሪያ በዛሬው ዕለት በሰጡት መግለጫ በኢትዮጵያ ያለው የፖለቲካ ምህዳር፣ በተለይም ዓለም አቀፉ ማህበረሰብ ለኢትዮጵያ ያለው እይታ እየተቀየረ መምጣቱን ገልጸዋል። ይህ እንዲሆን ካደረጉ ጉዳዮች መካከል ስድስተኛው ጠቅላላ ምርጫና የህዳሴው ግድብ ሁለተኛ ዙር የውሃ ሙሌት እንደሚጠቀሱ ያነሱት አምባሳደር ዲና ከሁለቱ ጉዳዮች ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀየር ምክንያት እንደሆኑ ነው የተናገሩት። አጠቃላይ አሁን እናንተም እንደምታውቁት የፖለቲካል ላንድስኬፑ እየተቀየረ ያለበት ሁኔታ ነው ያለው። ይህን የቀየሩ ትላልቅ ነገሮች አሉ። አንደኛው ምርጫ ነው። ከምርጫ በፊት የነበረው ፖለቲካል ላንድስኬፕ ሀገር ይፈርሳል፣ በአጭር ጊዜ ውስጥ ወደ ሲወል ትቀየራለች አገሪቷ የሚል ስፔኩሌሽን ሁሉ ጭምር ነበራቸው። ዲዛስተር ነው የተባለው ነገር ኢትዮጵያ ሕዝብ ምርጫ ሳይሆን ሬፍረንደም በሚመስል መልኩ አሳይቷል። ያ በጣም አሳፍሯቸዋል። ስለዚህ ሪቲንኪንግ ይፈልጋሉ። የድሮ ነገር ማውራት አይቻልም። ከዛ በኋላ ዝም ነው ያሉት ምርጫውን በተመለከተ ምንም መጽሐፉም ዝም ቄሱም ዝም አይነት የሚሉት አይነት ነገር። አሁን ግን እንደዛ መቀጠል ስለማይችሉ አንዳንዶቹ እንኳን ደስ ያላችሁ ማለት ጀምረዋል። ከትላልቆችም ሀገሮች እንኳን ደስ ያላችሁ ብሏል፣ አክኖሌጅ ማለት ጀምሯል ማለት ነው። ምክንያቱም ሳይወዱ በገዱ። ሌላው ለአንድ ስኪኩ የቀየረው ትልቁ ነገር የህዳሴ ግድብ ሙሌት። እሱን ዩኒሌተራሊ ከሞላችሁ፣ በተለይ ጉዳይ የሚመለከታቸው ዋናዎቹ ሀገሮች ወየላችሁ በቃ መገመግነ ምንገታቸው እስከ ማለት ድረስ የሄዱበት ሁኔታ ነው ያለው። ትሬተን ማድረግ መፎከር ያለ ነገር ነው። አይ ቲንክ ይሄኛውም የፖለቲካል ላንድስኬፑን ቀይሮታል። በትግራይ ክልል ካለው ሁኔታም ጋር በተያያዘ ነገሮች ባለም አቀፉ ማህበረሰብ ከሚጠበቁት በተቃራኒው መሆናቸውን ነው አምባሳደር ዲና የገለጹት። በአሁኑ ወቅት ያለው ግጭት እንደሚታሰበው የአማራና የትግራይ ክልሎች አለመግባባት የሚንጸባረቅበት ሳይሆን በእርሳቸው አገላለጽ የመላው ኢትዮጵያ ጉዳይ መሆኑንና ኢትዮጵያውያን በማንነቶቻቸው እንደተለያዩ ቢታሰብም ከግጭቱ ጋር በተያያዘ የሕዝቡ አንድነት እየተጠናከረ መምጣቱን የተናገሩት ቃል አቀባዩ ይህም የፖለቲካ ምህዳሩን በመቀየር የመንግስትን ተሰሚነት እንደሚጨምር አብራርተዋል። የቀረች አንድ የተንጠለጠሉባት ነገር አለች። ይቺ የሰሜኑ ጉዳይ ናት። እሷም አሁን መልክ የምትይዝ ይመስለኛል። መልክ የሚይዘው ሲሳሩ ዩኒላተራል ነው ሌላው ሳይድ ቢቀበለው በሚል ነው አልቀበልም ሌላው ሳይድ ካለ ምቀጥለው አሁን ሊሆን እየሆነ ያለው ነገር ነው የሚሆነው። ይህን በአጭር ጊዜ ውስጥ የምናየው ይመስለኛል። ሲንግል አውት አድርጎ ሁለት ሚሊሻ ጉዳይ አድርጎ ሲያዩት የነበረውን ነገር አሁን የኢትዮጵያ ሕዝብ ጉዳይ ሆኗል። ዛሬ እያየን ያለ ነው። ከተማችን ውስጥ እሱ ነው። እዛ ቅርብ ያለ አማራ ሚሊሻ የሚባልም የለም። አሁን አማራ ሚሊሻ ጉዳይ አይደለም። ጥሩ ነገር በመጥፎ ነገር ተሸፍኖ ይመጣል። ሕዝቡን አንድነት እዚህ እየፈጠረ ያለበት ሁኔታ ነው ያለው። ስለዚህ እንትኑ ይቀየራል ጨዋታው ማለት ነው። ይህ ጊዜ ጉዳይ ነው። ኦልሬዲ አሁንም ጨዋታውን ለመቀየር ሙዚቃውን ቶሎ አይቀይሩትም። መሀል ዝም ብለው ትንሽ ቆይተው ነው የሚቀይሩት። ልክ አይደለም ስትል ቆይተ በአንድ ጊዜ ተነስተ ነጩን ቀይ አትልም፣ ጥቁር አትልም። ስለዚህ ይሄ በሂደት ይሆናል። ኦልሬዲ እየጠበቅን ያለነው ከዚህ ቀደም ጆሮ ያልሰጡን ሰዎች አሁን ጆሮ ይሰጡናል ብለን ተስፋ እናደረጋለን። ምክንያቱም ሁኔታዎች ተቀይሯል። ዓለም አቀፉ ማህበረሰብ በተለይም ምዕራባውያን ሀገራት ኢትዮጵያን በማጨናነቅ ና በማዋከብ አላስፈላጊ ጫና በመፍጠር ላይ እንደሚገኙ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። በአውሮፓ ህብረት አቅራቢነት በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ መንግስት ላይ ያተኮረ የውሳኔ ሀሳብ በቅርቡ መጽደቁም የሚታወስ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ውይይት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና በዛሬው መግለጫቸው አንስተዋል። ክቡር አቶ ደመቀ ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በዚሁ ተገናኝተው ውይይት አካሂዷል። ለእኚው የአውሮፓ ህብረት የኢትዮጵያን ወቅታዊ ሁኔታ በሚገባ መረዳት እንዳለበት ኢትዮጵያን ላይ አለግባብ ጫና መፍጠር እንደሌለበትና በኢትዮጵያ ውስጥ የሚደረጉትን ገንቢ ጥረቶችን መደገፍ አለበት በሚል ነው የገለጹላቸው። እኚህም በወይም ፖዘቲቭሊ ነው ንግግሩን የተከታተሉ ተወፉል ሊሄደው አላስፈላጊ ፕሬዠር እኛ ላይ አይሰራ የሚለውን ነገር እዛ እንደሚያስተጋብሩ እንገምታለን። ከሕዳሴ ግድቡ ጋር በተያያዘ በአፍሪካ ሕብረት መሪነት የተጀመረው ድርድር እንዲቀጥል በተመድ የጸጥታው ምክር ቤት በተመራው መሰረት ኢትዮጵያ ለድርድሩ የኮንጎን ግብዣ በመጠባበቅ ላይ መሆኗን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ገልጸዋል። ይሁንና ኢትዮጵያ ከግድቡ የውሃ ሞላልና አስተዳደር ባለፈ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል። ይሄ ባንዲንግ አግሪመንት የሚባለው እኮ ባዶ እሱን አንሳሳት አግሪመንት ላይ አንደርስም አይደለም የተባለው በእኛ በኩል አንድና ለመጨረሻ ጊዜ የሚባል ስምምነት የለም ባለም ላይ አልተፈጠረም ነው ሆሊካው የለም ማይቀየር ነገር የለም ነው ከህዳሴ ግድብ ውጭ ሌላ ነገር መስራት አታስቡ ማለት አገራችሁ ውስጥ እናንተ ሪሶርስ ከዚህ በኋላ መጠቀም አትችሉም የሚለው ነገር በጣም ያሳዛኝ ነው እንደዚህ አይባልም እና እሱን ነው እንጂ አግሪመንት ማ ምን ችግር አለ አሁን በኢትዮጵያ በኩል ያለው ፖዚሽን እኮ ግልጽና ግልጽ ነው። አሞላሉ ላይ እንነጋገር። ሙሊቱና ሙሊቱ አስተዳደር ሰባት ጊዜ ነው መሞላት ያለበት። ሁለተኛ ተሞልተዋል፣ ከዚህ በኋላ አምስት ይቀረዋል። እንዴት እንደምንሞላ ዳታ እየተቀያየርን፣ እየተቻቻልን፣ እየተጠቃቀምን እንሂድ የሚል ነው እና ኮንጎዎች በሚመጠሩን ጊዜ ወደ ድርድሩ እንሄዳለን ሻንጣ ይዘን። እስከዛ ግን እኛ ድርድቡን እየሞላን ታርባይኑን እንዲሰራ እንሰራለን። በትግራይ ክልል የሰብአዊ ድጋፍ ለሚያቀርቡ አካላት የአየር በረራ መፈቀዱንም ያስታወሱት አምባሳደር ዲና በረራዎች ከአዲስ አበባ መጀመራቸውንም ተናግረዋል። ሰብአዊ ድጋፍ በተሽከርካሪ ለማቅረብ በአፋር በኩል የሚደረገው ጥረት ግን በህወሓት ጥቃት ምክንያት መስተጓጎሉን ያነሱት የህወሓት ቃል አቀባይ ጌታቸው ረዳ በድርጅቱ የሚመራው ኃይል በአፋር በኩል ጥቃት መፈጸሙን አምነው፣ ይህ ጥቃት በአፋርና በትግራይ ወሰን አካባቢ የነበሩ የኦሮሚያ ልዩ ኃይል አባላት ላይ ያነጣጠረ እንደሆነ መግለጻቸው اف بي هناك ሌላው አምባሳደር ዲና በመግለጫቸው ያነሱት ነጥብ በችግር ላይ የሚገኙ ኢትዮጵያውያንን ከሳውዲ አረቢያ የማስመለስ ተግባር መቀጠሉን ሲሆን እስካሁን ከ130 በላይ በረራዎችን በማድረግ ከ41 ሺህ በላይ ዜጎች መመለሳቸውን ገልጸዋል። ከሳውዲ ጋር በተደረገው ስምምነት መሰረት ወደ ሀገር ቤት ለመመለስ ታቅዶ የነበረው 40 ሺህ ዜጎችን ቢሆንም የሳውዲ መንግስት የሚገፋቸውና ከሀገሪቱ የሚያስወጣቸው ዜጎች ቁጥር ግን መጨመሩ ነው የተናገሩት። ለአሜሪካ ድምጽ ኬኔዲ አባተ At Ababang.